በጣም ነው የማመሰግነው ኤልያስ። ዛሬ በአንድ ነገር ላይ የበለጠ ትኩረት አድርገን እንድንነጋገር ፈልገናል። የውሸት መረጃ ወይም የተዛቡ መረጃዎች ወይም ደግሞ የተጋነኑ መረጃዎች፣ በተለምዶ ፌክ ኒውስ እየተባሉ የሚባሉ ነገሮች በኢትዮጵያ ነባራዊ ሁኔታ ላይ፣ በተለይ ዲጂታል ሚዲያው ላይ የሚስተዋለውን ነገር እንድናወራ ነው እና እንደው በዚህ ረገድ ያንተ ትዝብት ምን ይመስላል የሚለውን እስኪ እናስቀድም። አዎ፣ እንግዲህ ትዝብት የሚሆነው ምንድን ነው፣ በአጠቃላይ ሶሻል ሚዲያ ላይ የሚንጸባረቁ የሚወጡ ይሄ ሐሰተኛ መረጃዎች ያልተረጋገጡ መረጃዎች አንደኛ ካለው ከነባራዊ የፖለቲካ ሁኔታ ጋር በጣም እየተሳሰሩ ነው የመጡት። ሆን ተብለው አንዳንድ የሚሰራቸው መረጃዎች ያለውን የፖለቲካ ትኩሳት ተከትለው የሚወጡ ናቸው። ከዚህ በፊት ብዙም ከፖለቲካ ጋር የማይገናኝ አይነት ነበራቸው፣ መልክ ነበራቸው። አሁን ግን ወደ ፖለቲካውም የዞረ ሆን ተብሎ ከሃይማኖት፣ ከብሄር ጋር ከማንነት ጋር በተገናኘ ያለውን አሁን ላይ እየተከሰ እያየን ያለነውን ችግር ሊያባብስ የሚችል ወይም ደግሞ አንድ ግሩፕ ራሱ ሊጠቅምበት የሚችል ብሎ ያሰበውን የሐሰት መረጃ ማለት ነው። በተለያዩ በተቀነባበሩ መልኮች አሁን ላይ ደግሞ በትንሽ ትንሽ የሚያደርገው በጣም ሶፊስቲኬትድ በሆነ መልኩ አሁን በፊት መረጃ በጽሁፍ እና በፎቶ ማን ነበረ አሁን ደግሞ በቪዲዮ ጭምር እየወጡ ይገኛሉ። እና መጠኑ እየጨመረ ነው የመጣው ቅድም እንዳልኩህ ካለው የፖለቲካ ሁኔታ ጋርም በጣም የተጋመደ ነው፣ የተያያዘ ነው እየመጣ ያለው የዛ ነው ያህል። እንግዲህ ይህንን የመረጃ የማጥራት ስራ የአስተኛ መረጃዎችን የመጋፈጥ እንቅስቃሴዎች አንዳንድ እየታዩ ያሉ፣ ነገር ግን አሁንም ድረስ በቂ ስራ እየተሰራ አይደለም። በተለይ ይህን ስራ ሊሰሩ የሚገባቸው ተብለው ሊወሰዱ የሚችሉ የሚዲያ አካላት በተለይ ምንም የዳር ተመልካችን ሆኖ የሚገኙት ሁኔታው ግን በጣም እየጨመረን የመጣው አሁን ካለው ሁኔታ ትዝብቴን ብነግርህ። የበለጠ እየባሰ የመጣው የሀሰተኛ መረጃ በሶሻል ሚዲያ እየባሰ የመጣው ከመቼ ጊዜ ጀምሮ ይመስልሃል? ያው እንግዲህ አንተ በብዛት ይህንን ስራ በመስራት የሀሰተኛ መረጃዎችን በማጋለጥ ግላዊ ጥረት ስታደርግ ነበረና ለምንስ ወደዛ ጥረት ውስጥ ገባህ? ከመቼ ጀምሮ ነው ወደዛስ የገባኸው የሚለውን ጨምረህ እየባሰ የመጣበትን ጊዜ ጨምረህ ትዝብትህን እዚህ ላይ ብታጋራኝ። ይህ አስተኛ መረጃ ማንም ሰው እንደው ሊያስተውል የሚችለው ነገር፣ የሀሰት መረጃ፣ የሀሰት ወሬ እኔ የሰው ልጅ እዚህ ምድር ላይ ከነበረበት ጊዜ ጀምሮ የነበረ ነገር ነው። አዲስ ነገር አይደለም። በውሸት የሚነዛ ለተለያየ ጥቅም ተብሎ በፕሮፓጋንዳ መልኩም በተለያዩም የሶሻል ሚዲያ ከመጣቱ በፊት ነበረ ይሄ ነገር ምንድነው ልግት የሚያደርጉ አሁን የሶሻል ሚዲያ ዘምላን ያለ ነው መረጃዎችን ማንም ግለሰብ በእጁ ላይ ባለው በስልክ አማካኝ ግንኙነት የተለያዩ መረጃዎችን መልቀቅ ይችላል፣ እና በዚህም በጣም በርካታ ሰዎች መድረስ ይችላል። አሁን እንደምናየው እንግዲህ አንዳንድ ግለሰቦች በመቶዎች የሚቆጠሩ በሚሊዮንም የገባ አሉ ኛ ገር ያን ያህል ተከታይ ያላቸው እና አንድ መረጃ ስትልቅ ለዛን ለሚያክል ሰው ነው መረጃ የምለቀው። እና በጣም የአስተኛ መረጃ የመስፋፋቱ ሁኔታ በጣም በከፍተኛ ሁኔታ የጨመረው ለዛ ይመስለኛል። ከዛ ውጭ ደግሞ እንደምታውቀው በጣም በርካታ ሰው አሁን ላይ መረጃ የሚያገኘው ከጋዜጣ ወይም ከሬዲዮ ከቴሌቪዥን አይደለም። በብዛት መረጃዎችን በመጀመሪያ የሚያገኘው ሶሻል ሚዲያ ላይ ነው እና እንደውም ብዙ ጊዜ አሁን ላይ እየታዘብኩት የመጣሁት ይሄ ሜይንስትሪ ሚዲያ የምንላቸው ሬዲዮ፣ ጋዜጣ፣ ቴሌቪዥን፣ ሌሎችም ሶሻል ሚዲያ ላይ ተወርቶ ያለቀውን መረጃ ነው በኋላ ላይ ከሁለት ቀንም ከሶስት ቀን በኋላ ወደ ኅትመት ሲገቡ ወይም የሬዲዮ ፕሮዳክሽን ተሰርቶ የሚገባው እና አጠቃላይ የዜና ሳይክሉን እየመራ ያለው ሶሻል ሚዲያ ነው እና ይሄም እንግዲህ የተጣራ መረጃ ያወጣሉ ተብሎ የሚጠበቁት በተሻለ መልኩ ምዝገባም ያላቸው የሚታወቁም ፕሮፌሽናሊዝም ያለውም ሚዲያ ውስጥ ነው እና እነሱ ከመያዛቸው በፊት ቀድሞ በሶሻል ሚዲያ ይሰራጫል እና ይሄ ነገር ክፍተት እየፈጠረ ነው የመጣው። ቅድም መቼ ነው ጀመርክ ባልክኝ፣ እኔ እንግዲህ ጋዜጣ ሁለት አመት ጋዜጠኛ ሰርቻለው። መጀመሪያ አካባቢ አገር ውስጥ ሚዲያ ነው። ከዛ ወደ ስምንት ዓመት አካባቢ የሚሆን የሚሆነውን ደግሞ የአሶሽትድ ፕረስ አሜሪካ መቀመጫውን ያደረገ የዜና ወኪል የኢትዮጵያ ኮረስፖንደንት ሆኜ ሰርቻለሁ። ይህን ግን የአስተኛ መረጃ ላይ በተለየ መልኩ አንድ ሶስት አመት ይሆኗል ብዬ ገምታለው። ምንድን ነው ትዝ የሚለኝ የዛን ጊዜ አንድ ቪዲዮ ኢትዮጵያ ውስጥ ያልተከሰተ ድርጊትን ኢትዮጵያ ሰርቪስ እንደተከሰተ አድርጎ አቅርቦ በዚህ በምስራቁ የሀገራችን ክፍል የሰዎች ህይወት የማለትን አስከትሏል። እና በኋላ ሲጣራ ያ መረጃ ኢትዮጵያ ውስጥ ያልነበረ ነገር ግን ከኋላ ድምፅ ገብቶበት ተቀነባብሮ ቀርቦ ነው እና ምን አሳመጣልኝ ጋዜጠኛ ላይ መረጃዎች አለኝ፣ መረጃዎችን ማጣራት እችላለሁ። እና ዝም ብዬ ቁጭ ብዬ ሙያ የጋዜጠኝነት ነው፣ ሌላ ስራ መስራት የለብኝም ብዬ ከመቀመጥ ለምን አልሞክርም በሚል ነው እና በሶሻል ሚዲያ ገጾች የጀመርኩት የግል አካውንት የነበረ ብዙ ሰው ግን ተደራሽ እንዲሆን የሶሻል ሚዲያ በተለይ ፌስቡክ ከአዲስ ገጽ ከፈትኩኝ። ከዛ በት በቴሌግራም ነው እና ይህን ስራ እየሰራው የምገኘው በበጎ ፈቃደኝነት ነው የምሰራው። ከማንም ድጋፍ የተለየ ኖሮ አይደለም። ሬዲዮ ፕሮግራምም አለኝ እሱንም በበጎ ፈቃደኝነት ማለት ይችላሉ። ምንም አይነት ማስታወቂያ የለውም። ሬዲዮ ጣቢያ ላይ በሳምንት አንድ ቀን የሚቀርብ በተለይ የሐሰተኛ መረጃዎች ዙሪያ ላይ የሚያተኩር የሬዲዮ ፕሮግራም አለኝ። ከዛም በተጨማሪ በቅርቡ ኢትዮጵያ ቼክ የሚባል አንድ ፕላትፎርም የሶሻል ሚዲያ ፕላትፎርም ጀምር የነበረ። ሀሳቡ ምንድን ነው? ብቻዬን በእኔ ስም ብቻ መረጃ ከሚወጣ ኢትዮጵያ ቼክ የሚባለውን ገጽ ከፍተን ብዙ ጋዜጠኞች ተሳትፎበት የራሳቸውን ጣልጣል የሚያደርጉበት ፕላትፎርም እንዲሆን ነበረ። እንዳሰብኩት አይደለም። ብዙ ጋዜጠኛ እንግዲህ የግል ስራው ላይ ነው የሚያተኩረው። ብዙዎቹ ያናገርኳቸው ጋዜጠኞች አሉ ፈቃደኝነታቸውን ይገልጸዋሉ። ነገር ግን ስራው ያን ያህል የአንድ ሰው ዓላማ ብቻ ምናልባትም የሚሆን የመሰለ መጥቶ ነበረ። በኋላ ላይ ግን ኢንተርኒውስ የሚባል መቀመጫውን አሜሪካ ያደረገ አንድ የሚዲያ ዴቨሎፕመንት ላይ የሚሰራ ድርጅት አፕሮች አድርገውኝ ይህን ነገር ለምን አናሳድገውም ብለው አንድ ሁለት የሚሆኑ ሰዎችም ቀጥረው አሁን የኢንተርኒውስ ፕሮጀክት በመሆን አንዳንድ ስራዎችን እየሰራ ነው የምንገኘው ለዚህ በጣም ፕሮፌሽናል በሆነ መልኩ በግል ከሚሰራ ስራ በበለጠ እየሰራ እንገኛለን። አሁን አንድ ሀያ ቀን አልፎናል ማለት ነው ስራ ከጀመርን። ወደፊት ደግሞ በድረገጽ እና በሞባይል አፕሊኬሽንም እንግዲህ ሰርተን የሚወጡ የተለያዩ መረጃዎችን እንግዲህ እንዳልኩ አሁን ሶስት ሰው ነው የምንሆነው ኢትዮጵያ ቼክ ላይ ካለው ችግር አንጻር ግን በሶስት ሰው አይደለም እንደ አገር ውስጥ ያለው ሚዲያ በሙሉ እንደ ይሳተፍ እንኳን ቢባል ታክል ማድረግ አይቻልም። ምክንያቱም በየቀኑ በተለይ ፌስቡክ ላይ የሚወጡ መረጃዎች እጅግ በጣም በከፍተኛ ደረጃ እየሰፉ የመጡት እና ያን ያህል ተመጣጣኝ መፍትሔ የተሰጠ አይደለም ያለው እንዳልኩ እንደ ሬዲዮ ፕሮግራም ላይ ቴሌቪዥን፣ ጋዜጣ እንደው ብትታዘብ ይሄንን ነገር እ ህብረተሰቡ እንዲነቃ እንኳን አንድ መረጃ ይሄ ውሸት ነው ይሄ እውነት ነው ከሚለው ውጭም እንደዚህ አይነት መረጃዎች ሶሻል ሚዲያ ላይ የሚጻፍ ነገር በሙሉ እውነት እንዳልሆነ ንቃተ ህሊና እንዲኖረው እንኳን ለማድረግ ይሄ ኮንቨርሴሽኑ ስፓርክ ለማድረግ የሚሰሩ ስራዎች የሉም እና እንደው እንደ አንድ ስቴፕ እንጀምረው በሚል ነው የጀመርነው። ስለዚህ እነዚህ ነገሮችን እየመካከርን ያለ ነው። ደመቀ እንግዲህ ኤልያስ፣ ብዙዎች በሀሰተኛ መረጃን የተጋነነ መረጃን እና የተዛባ መረጃን አንጥሮ ለመለየት የሚቸገሩ ይመስለኛል። እንግዲህ ኢትዮጵያ ውስጥ ያለው የሶሻል ሚዲያ ተጠቃሚ ግንዛቤ እንደየሚኖረው የትምህርትና ወይም ደግሞ የቴክኖሎጂ እውቀት የሚወሰን በመሆኑ ማለት ነው። እንግዲህ ኢትዮጵያን ቼክ እንደሚገባኝ እነዚህን ሶስት ነገሮች በማጥራት ትክክለኛ መረጃ የቱ እንደሆነ ለህብረተሰቡ ግንዛቤ እንዲያገኝ ለማድረግ እየሰራ እንዳለ ነው ከኢትዮጵያ ቼክ ለማረጋገጥ የቻልኩት ማለት ነው። እና ሀሰተኛ መረጃ ምንድን ነው? የተዛባ መረጃስ ምንድን ነው? የተጋነነ መረጃስ ምን ማለታችን ነው? እነዚህን ነገሮች እስኪ እናብራራቸው እና በዚህ ረገድ የኢትዮጵያ ቼክ ሚና ምንድን ነው የሚሆነው? በደፈናው ሁለት አይነት አከፋፈል ብንጠቀም ብዙ ጊዜ ምዕራባውያን ሚዲያዎች ሁለት ቦታ ይከፍሉታል ሚስኢንፎርሜሽን እና ዲስኢንፎርሜሽን የሚሉት እና ሚስኢንፎርሜሽን ማለት አንድ የተሳሳተ መረጃ አንድ ሰው ሆን ብሎ ሰው እንዲሰሰብ ሳይሆን የተሳሳተ መረጃ ግን አግኝቶ እውነት መስሎት ሌላ ሰው ሲያጋራ ይሄ ሚስኢንፎርሜሽን ይባላል። ዲስኢንፎርሜሽን ግን አንድ ሰው ሆን ብሎ ሌሎችን ሰዎች መረጃ በመስጠት እንግዲህ ለተነሳበት አላማ መጠቀሚያ እንዲሆኑ ለማድረግ የሚሰራው ስራ ይሄ በፌክ ኒውስ አማካኝነት በፎቶ ሾፕ በቪዲዮ በማቀናበር የሚሰሩ ስራዎች ዲስኢንፎርሜሽን ይባላሉ። ይሄ ሆን ተብሎ የሚሰራ ስራ ነው እና ምን አይነት ደግሞ የሀሰት መረጃዎች አሉ ብለ ወደ ዝርዝሩ ሲገባ እንግዲህ የሀሰት መረጃ የሚባል አለ ፒዩር፣ ሙሉ ለሙሉ የፈጠራ የሆነ ምንም አይነት እውነት የሌለው ነው። ሌላው ተጋኖ የሚቀርባለ፣ ውስጡ እውነት ይኖራል። ነገር ግን እጅግ በጣም በተጋነነ መልኩ ያልተደረጉ ነገሮችን ጨምሮ ምናልባት ክስተቱ እውነት ሊሆን ይችላል። ነገር ግን በዛ መሀል ላይ ለምሳሌ አንድ ቦታ ላይ ይሄ ነገር ተከሰተ ከተባለ ይሄን ያህል ሰዎች እንደሞቱ ይሄን ያልቆሰሉ ብሎ ካቀረበ፣ ነገር ግን ያ ነገር ካልተከሰተ ክስተቱ ከነበረ የተገናነ ይባላል። ከዛ ውጭ ደግሞ ቅይጥ አለ። ይሄ ደግሞ ምንድን ነው? ሰውን እውነተኛ መረጃ ነው ብሎ እንዲወስዶ ለማድረግ ሰውን ለማሳመን ግማሽ የአንስት መረጃ፣ ግማሽ የእውነት መረጃ ያደርጋል እና በጣም ብዙ ሰው የእውነተኛ መረጃውን አይቶ አሀ፣ ሌላውም ትክክል ነው ማለት ነው ብሎ እንዲያስብ ለማድረግ እንደዚህ ተቀይጠው የሚቀርቡ ነገሮች አሉ። ሌሎችም ካታጎሪዎች ለምሳሌ አፍሪካ ቼክ ጋ ብትሄድ የተለያዩ ካታጎሪዎች ይኖራሉ ከዚህም ይገባሱ ለምሳሌ ኤግዛጀሬትድ የሚባሉ አሉ። አሁን ቀደም የጠቀስኩ ሀፍትሮ አሉ። ኢንኮሬክት አለ። አንዳንዶቹ ደግሞ እውነት መጀመሪያ ላይ መስለው በኋላ ላይ ደግሞ ውሸት የሚመስሉ ዜናዎች አሉ። በቀልድ መልክ የሚቀርቡ ደግሞ አሉ። እውነት አስመስለው አይ በኋላ ላይ የሄቆ ሳርካዝም ነው ይለል እና ውሸት መሆኑ ሲረጋገጥ ማለት ነው። ብዙ አይነት ካታጎሪዎች አሉ እና እነዚህን ነው በመከፋፈል እንደውም በቅርቡ የኢትዮጵያ ቼክ ውሸቶቹ ላይ ገብተህ ብታያቸው የሶሻል ሚዲያ አካውንቶች ላይ ማለት ነው እነዚህን ካታጎሪዎች ህብረተሰቡ እንዲያውቃቸው አስቀምጠ ናቸዋል። ከዛ ውጭ ምን የምንጠቀምባቸው ምንድን ነው ሰው እኛ የምንሰራው በጣም ፕሮፌሽናል ስራ እንደሆነ ለማሳወቅ ምንድን ነው የምንከተላቸው ስቴፖች። አንድን መረጃ ለምሳሌ አግኝተን እንዴት ነው የምናገኘው መረጃውን ከዛ በኋላ እንዴት ነው አጣፍተን መጨረሻ ላይ ይሄ ውሸት ነው ይህ እውነት ነው የምንለውንም ህብረተሰቡ እንዲያውቅ ያው ግልጽነት መሆን ስላለበት እሱንም ማስቀምጠናል። ግልጽ በሆነ መልክ ነው እና ፕሮፌሽናል በሆኑ ሰዎች እንዲሰራ ነው እንግዲህ ከኢንተርኒውስ ጋር አምኖበትም ስራ ነው ስራ ቬት ያደረጋሉ እነሱ መጀመሪያ ላይ ይህን ስራ የሚሰራ ሰው አቅም አለ ወይ የሚል በጣም በርካታ ፕሮሴስ አልፈን ነው እንግዲህ ኢትዮጵያ ቼክን የመሰረት ነው እንግዲህ ባለፉት ሶስት ዓመታት እየባሰ እንደመጣ እየጨመረ እንደመጣ ገልጠልኛል እና የትኛው አይነት የበለጠ ኢትዮጵያ ውስጥ እየባሰ ነው ትላለህ ምናልባት አወዳድርልኝ ብልህ በአንተ ትዝብት እስካሁን በሰራሃቸው ዜናዎች ሀሰተኛ ዜናዎች ናቸው እየበዙ ያሉት ወይስ ከፊል ሀሰተኛ ገልጻቸው በነበሩ ካቴጎሪዎች የትኛው የበለጠ እየሰፋ ያለ ይመስላል አብዛኞቹ የሀሰት መረጃዎች ናቸው ይሄ ኢንኮሬክት ፒውር ፋብሪኬሽን ሙሉ ለሙሉ የፈጠራ የሆኑ ስራዎች ነው እየበዙ የመጡት በነገራችን ላይ ምን አይነት ናቸው ላልከኝ አብዛኛው ከፖለቲካ ጋር የሚገናኝ ናቸው በነገራችን ላይ ብዙ የሀሰት መረጃ ሲወራ የስለ ሀሰት የፌስቡክ የትዊተር አካውንቶች አይወራም እና በጣም በጣም በርካታ የሆኑ በታዋቂ ሰዎች፣ በፖለቲከኞች፣ በአርቲስቶች ሊሆን ይችላል በሌሎች ሰዎች የተከፈቱ አካውንቶች፣ አንዳንዶቹ ደግሞ ማን እንደሆነ አይታወቁም። በጣም ብዙ ተከታይ ያላቸው ነገር ግን በሚጽፉት በጣም ሰውን የሚያጓጓ አይን ሊይዙ የሚችሉ መረጃዎችን በማውጣት ብዙ ተከታይ እያፈሩ ያሉ አሉ። አብዛኞቹ እኔ የማያቸው ከፖለቲካ ጋር የተገናኙ ናቸው። እንትና የተባለ ሰው እንደዚህ ያለ ሌላ ሀገር ላይ ብትሄድ ለምሳሌ አሁን ኬንያ፣ ደቡብ አፍሪካ ብትሄድ የሚዲያ ሌትሬሲውም የሶሻል ሚዲያ ተጠቀቀሙም ነቃ ያሉ ናቸው። በደንብ እውቀት አላቸው እና ብዙ ጊዜ የሀሰት መረጃ ይወጣሉ፣ ነገር ግን ሕብረተሰቡ የማመዛዘን አቅሙ ከፍ ያለ ነው። የትምህርት ደረጃም ጋር ይሄ ይያያዛል እና ከኢኮኖሚ ጋር ለምሳሌ ከቢዝነስ ጋር የተገናኘ በጣም በብዛት የሀሰት መረጃዎች ይወጣሉ። ምንድነው አንዱ ድርጅት ለምሳሌ ሌላኛውን ድርጅት በማሸነፍ ወይም ደግሞ በመምለጥ የኢኮኖሚ ጥቅም ለማግኘት እንደዚህ ዓይነት የሀሰት መረጃዎች በብዛት ይወጣሉ። እኛ ሀገር ግን ስታየው ቅድም በጠቀስኩት መልኩ አሁን ላይ ካለው የፖለቲካ ሁኔታ ጋር ተያይዘው አብዛኞቹ የአሰት መረጃዎች ምናምን ዲጂታል እንደዚህ እየተባሉ የተከፈቱ በጣም በርካታ ተከታይ ያላቸው ገጾች አሉ። በአክቲቪስቶች የሚወጡ መረጃዎች አሉ እና ያው በሶሻል ሚዲያ ጊዜ ሁሉንም በሙሉ የሚከፈቱ ገጾች ወይ አክቲቪስቶች የአሰት መረጃ ይወጣሉ ማለት አይችልም። ነገር ግን በጣም በርካታ መረጃዎች፣ ያልተጣሩ መረጃዎች በጣም በቀላሉ ሊጣሩ የሚችሉ በጋዜጠኞች ራሱ የሚወጡ ሚዲያዎች አሉ፣ ዜናዎች አሉ፣ ያልተረጋገጡ መረጃዎች አንዳንድ ጊዜ እንደውም በቅርብ ጊዜ አይተህ ከሆነ ይቅርታ መጠየቅ የተደረሰባቸው ትልልቅ የምትላቸው የሀገራችን ሚዲያዎች አሰት መረጃ ወጥተዋል እና ምንድን ነው ለጋዜጠኞች አዲስ ስራ ሆኗል። አሁን መረጃ ላይ ማጣት በፊት መረጃ ተገኝቶ ዜና ወደ መጽሐፍ ነው የሚሄደው። አሁን ግን የመጣው ስም መረጃ ትክክል ነው ወይ የሚለው በጣም ከፍተኛ ስራ ሆኗል እና በጣም ጥንቃቄ መደረግ ያለበት ይመስለኛል። መረጃ ተገኘ ተብሎ ዝም ብሎ መረጃ ከወጣ የሚያስከትለውን ነገር ትልቅ በምንላቸው ጋዜጦችን በቅርብ ጊዜ አይተናል። ይቅርታ እስከ መጠየቅ የደረሱበት አለ እና አይ ቲንክ በጣም ቻሌንጅ እየሆንን የመጣው። በዛ ላይ ደግሞ እኛ ሀገር እንደምታውቀው መረጃ ለማግኘትም ያን ያህል ክፍተት የለም በፊት እንኳን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የሚባል በነበረበት ጊዜ የተለያዩ መረጃዎችን እንደው ከሞላ ጎደል ይገኝ ነበር እና አሁን ላይ ይሄ መረጃ ከማግኘት ከስላለ ለአሰት መረጃ መስፋፋትም ሌላ ትልቅ አስተዋጽኦ ነው እያደረገ ያለው። እና እንዳልኩ ግን አብዛኛው የአሰት መረጃዎች እኔ ካለ ልምድ ከፖለቲካ ጋር የተገናኙ ናቸው። አንዳንዶቹ ሆን ተብለው እንደውም ስታያቸው በጣም ብዙ ገንዘብ የፈሰሰባቸው በጣም ብዙ ስራ የሚጠይቁ ናቸው እና ለመለየት ራሱ በጣም አዳጋች የሆኑ አሉ እና ጋዜጠኞች ዛ ሲመጣላቸው መረጃውን ከመውሰዳቸው በፊት አትሊስት መጀመሪያ ጋዜጠኛ ሮል ሊሆነ የሚገባው ከተባለው ከዋናው ከምንጩ መረጃ ማግኘት ነው እና ይህን ካለማድረግ እንግዲህ የተለያዩ ስህተቶች የተሰሩ ያየን ያለ ነው። እንግዲህ ወደፊት በቅርቡ እንዳልኩ አንዳንድ ኢኒሽቲቮች ተጀምረዋል። ትሬኒንግ የሚሰጡ ከሌሎች ሀገሮች የመጡ ሰዎች አሉ። እንደ ኢትዮጵያ ቼክ አይነት ደግሞ ፔሳ ቼክ የሚባል ከኬንያ የመጣ አለ። አፍሪካ ቼክ የሚባልም በአፍሪካ አንድ አምስት ሀገራት ላይ የሚሰራ ድርጅት አለ። ኢትዮጵያ ውስጥ እነሱን ቢሮ ከፍተው ይህንን የመረጃ ማጣራት ስራ ለመስራት ዝግጅት እያደረጉ እንደሆነ ሰምቻ። እነዚህ እነዚህ ነገሮች በጎች ናቸው። ነገር ግን ሌሎች ከውጭ ሲመጡ እዚህ ደግሞ ያሉት ሚዲያ ውስጥ ላይ የተሳተፉ ለምሳሌ ጋዜጣ ከሆነ ግማሽ ገጽ ሊሆን ይችላል ከሳምንት እትማቸው ላይ እሷን ከስተኛ መረጃ ጋር በተገናኘ ያለ ህብረተሰቡን ለማንቃት አንዳንድ ስራዎች ለምሳሌ እንዴት ነው መረጃ ቼክ ማድረግ የሚቻለው ሌላ ሰው ሳይጠበቅ አንድ ሰው ማይነት አፕሊኬሽኖች ሊጠቀም ይችላል የሚሉ ነገሮችን በማውጣት ሬዲዮ ላይም እንደዚያ ቴሌቪዥን ላይም በጣም ብዙ ኤላስ እዚህ ጋር ላቋርጥህና መፍትሄዎች አካባቢ ስንመጣ የምናወራቸው ይሆናሉ ብዬ ነው እነዚህ ነገሮች እንዲደረግ ጥሩ ነው የሚለውን ኋላ ላይ እናንሳ አሁን ግን ለምንድን ነው እነዚህ አይነት መረጃዎች እየበዙ የመጡት ምክንያታቸው ምን ይመስልሃል አይ አሁን ላይ ኢትዮጵያ ያለችበት አይ ቲንክ ኦርዲናሪ ወይም ይሄ የተለመደ አይነት ጊዜ አይደለም ያለው በፖለቲካው ዘንድ በጣም የተለየ ወቅት ላይ ያለ ነው። እና እሱ የእሱ ትኩሳት ሪፍሌክሽን በጣም በከፍተኛ ደረጃ ሪፍሌክት አድርጓል። ለዛም ነው ቅድም አብዛኞቹ ከፖለቲካ ይገናኛሉ የሀሰት መረጃዎች አልኩ፣ እሱ ይመስለኛል። ሌላው ደግሞ ያው በተፈጥሮ የሶሻል ሚዲያ ተጠቃሚ ቁጥር እየጨመረ ነው የመጣው። እኔ የዛሬ አመት አካባቢ የፌስቡክ ለምሳሌ አክቲቭ ዩዘርስ የሚባሉ በየቀኑ የሚጠቀሙ ሰዎች ቁጥር ወደ ሰባት ነጥብ አምስት ሚሊዮን እንደነበረ ነው። ከዛ በኋላ አሁን ወደ አንድ ሚሊዮን አካባቢ እንደጨመረ ነው የሰማሁት። እና ያው የተጠቃሚው ቁጥርም ሲጨምርም የዛን ያህሉም የሀሰት መረጃ እንደሚጨምር መገመት ይቻላል ይችላል። ከዛ ውጭ ደግሞ ፋክት ቼክ የሚያደረግ ሰው እንደሌለ ወይም ደግሞ ለምሳሌ ቅድም እንዳልከው አንተ እኔ ልሰራ እችላለሁ። እኔ ምናልባት ዜሮ ፖይንት ዜሮ ዜሮ አንድ ፐርሰንት ሊሆን ይችላል። ከበር ላያደረግ ይቻል የኢትዮጵያ ቼክ እንደዛ ሊሆን ይችላል። የሀሰት መረጃ እያወጣ ማንም ቼክ ሳያደረግ እንደፈለግ መውጣት የምችል ከሆነ ኢንካሬጅ ነው የሚያደረጋቸው፣ ያበረታታቸዋል። የሆነ ነገር እኮ ብናገርና ብጽፍ ምንም ማንም አያውቅብኝም፣ ስለዚህ የፈለግኩትን አላማ ማራመድ ይችላለ የሚል ምክንያቱም እንድትቆጠብ ያደርጋል። ለምሳሌ ፋክት ቼከሮች ካሉ፣ አሁን ደቡብ አፍሪካ፣ ኬንያ በጣም በስፋት ነው የሚሰራው እና መረጃ ከሚወጣ ከመንግስት አካላት የሚሆን ከድርጅቶች የሚሆን ጥንቃቄ ያደርጋሉ። ምክንያቱም የሀሰት መረጃ ከተናገሩ ሊያዙ እንደሚችሉ ያውቁታል። አሁን ለምሳሌ በቅርቡ ትናንትና ምሽት የአሜሪካ ሪፐብሊካን ናሽናል ኮንቬንሽን ላይ ንግግር እያደረጉ ሰዎች ከስር የሲኤንኤን ፋክት ቼክ የሚባል ነገር አለ ከስር ይጽፋል። ምንድን ነው የተናገሩት ነገር እያንዳንዷ መስመር ትጠናና እውነት ነው ውሸት ነው የሚለው ይታወቃል። እና ይሄ ነገር አለመኖሩ ቢኖር ሰው እንዲቆጠብ ያደርገዋል። አለመኖሩ ግን ሊያበረታታው ይችላል ሰው እና ይሄም ነገር ትልቅ አስተዋጽኦ አለው ብዬ አስባለሁ። ቼክ በማድረግ በኩል የአንተ ትልቁ ቻሌንጅ ምንድን ነበረ? አሁንም ወደ ኢትዮጵያ ቼክ ሲያድግ ፕሮጀክት ያጋጠመ ቻሌንጅ ምን ነበረ? ዋናው አንኳር የሆነው ችግር ምንድን ነው ትላለ? ዋና በአንደኛ ጥቀስልኝ ካልከኝ መረጃ ማግኘት ነው። መረጃ ማግኘት እጅግ በጣም አስቸጋሪ ነው። ከታች ከወረዳ ከቀበሌ ጀምሮ ካሉ ሰዎች ጀምሮ እላይ ካሉ አካላት፣ አንዳንድ ጊዜ በጣም አስቸጋሪ ነው የሚሆነው። እንዳልኩ ጄራላይዝ ማድረግ አይቻልም። አንዳንድ ቢሮዎች በስም ብጠቅስል፣ ውጭ ጉዳይ ሚኒስቴር ለምሳሌ በጣም ኢንጌጅ ያደርጋሉ። ሳምንት ጋዜጣዊ መግለጫ አላቸው ነው ጠርቶ ንጣፍ ያናግራሉ። በቃል አቀባይ ደረጃም መረጃ ይገኝበታል። አንዳንድ መስሪያ ቤቶች ስትሄድ ደግሞ ጭራሽ የማይገኙ አሉ። እንደውም ስልካቸውን የማይታወቅ የፐብሊክ ሪሌሽን ወይም ህዝብ ግንኙነት ክፍላቸውን የማይታወቃሉ መረጃ ስትጠይቅ ልብዳቤ አጽፈና ይለሃል እና እነዚህ ነገሮች አንዳንድ ጊዜ ልብዳቤ ጽፈ ዜናውም ሬሌቨንሱን ሊያጣ ይችላል። እና መረጃ ማግኘት በጣም ከባድ ነው። እዚህም እዛም፣ እዚህም እዛም ስትባባል ስትባል በኋላ ላይ እንደውም ብቶ ዜና ዜናና ሌላ ዜና ብሰራ የሚለው ነገር ውስጥ ገባል። እና የመረጃ ክፍተት ምነው አስጣት አስተጣት ክፍተት መኖር በጣም በከፍተኛ ደረጃ አፌክት እያደረገ ያለው እሱ ነው። ሌላው ከዚህ ጋር ተያይዞ የፋክት ቼኪንግ ስንሰራ ትንሽ አስቸጋሪ ፓርት ምንድን ነው? የሁሉም ቃላት ተደርገህ የምትፈይበት ነገር አለ። ለምሳሌ ከአንድ ክልል አንድ መረጃ ነጣተ ከሆነ እዛ አካባቢ ያሉ ሰዎች እኛ ክልል ላይ ያለ ላይ ትኩረት አረገ ብለው ዘመቻ ሊጀምሩብህ ይችላሉ። ስድቦ አለ፣ ሌብሊንጎ አለ። እንደዚህ ነው እንደዚህ ነው የሆነውም ያልሆኑንም ማለት ነው። ቀጥሮ ደግሞ ሌላ ክልል ስትሄድ የእኛ ክልል ላይ እንዴት ምን አገባህ ሊሉ ልትባል ትችላለህ እና ከዛ ክልል ጋር ደግሞ መጠመድ አለ። ሌላም ክልል ስትሄድ እንደዛው እና ይህ ሁሉ ነገር ካለምንም ኢንሴንቲቭ ነው የምትሰራው እና እንዳልኩህ ጋዜጠኞች ደግሞ እኛ ሀገር በክፍያም በኑሮም በጣም በአነስተኛ ነው። ብትወስ ምን አገባኝ እዚህ ሁሉ ችግር ውስጥ ከምገባ ብለህ እንድትሆን የሚያ ይገፋፋሃል እና አንዳንድ ጊዜ ጠንከር ካላልክ በነጻ እያገለገልኩኝ እንደዚህ አይነት ነገር ካለ ይሄ ሶሻል ሚዲያ ላይ ያለው ሞብ በጣም አደገኛ ነው። እና ስድቡን ስታይ አንዳንዱን የሚመጣውን ነገር ስታስከትል እሱ በጣም እንደ ዲስከሬጂንግ ነው። እና ሌሎች ጋዜጠኞችም ወደዚህ ነገር ውስጥ እንዳይገቡ ሊፈለክላቸው የሚችል ነገር ነው ብዬ አስባለሁ። ሌላው ቀደም የጠቀስኩት ኢንሴንቲቭ አለመኖር ነው። የሆነ ሰው የሆነ ነገር ሲሰራ አብሮት የሆነ ጊዜ ካሳለፍክ ለምሳሌ የኤፒ ሱሽተ ዜና ለመጻፍ አንድ ሰዓት አንድ ሰዓት ተኩል ሊፈጅብኝ ይችላል። አንዳንድ መረጃ እንግዲህ ለማጣራት እሱም በበጎ ፈቃደኝነት ሆኖ ከግማሽ ቀን በላይ አንዳንድ አንዳንድ ጊዜም አንዳንድ ቀን ሙሉ ቀን የሚፈጅበት ጊዜ አለ እና ሴንቲቭ ባለመኖሩ ጋዜጠኞችን ወደ ኋላ እንዲሉ ሊያደርጋቸው ይችላል። የሆነ ነገር ሰርተህ ክፍያ ለምሳሌ የምታገኝበት ሆነ ኬንያ ውስጥ ለምሳሌ እና ደቡብ አፍሪካ ውስጥ ኢንተርናሽናል ፋክት ቼክ ኔትወርክ የሚባል አለ እና የእሱ አባል የሆኑ ጋዜጠኞች ፌስቡክ ላይ የሚጻፉ አስተኛ መረጃዎችን ሲሰሩ በአንድ ዜና ፌስቡክ ይከፍላቸዋል እና ይሄ ነገር እኛ ጋር ገና አልተጀመረም እና እንደዚህ አይነት ነገሮች ጋዜጠኞች ተጨማሪ ገቢ የሚያገኙበት ነገር ሆኖ ቢደራጅ ብዙ ጋዜጠኞች ሊገቡበት ይችላሉ እና እነዚህ ቻለንጆች አሉ። ኢትዮጵያን ቼክ ጥሩ ነገር ጀምሯል። አንተ በግል ስታደርግ የነበረው ነገር በትክክል እውቅና ያስፈልገው ነው። ይህ እንደተጠበቀ ሆኖ ድርጅቶችን ቢበዙ ፕሮጀክቶችን ቢበዙ ሀሰተኛ መረጃ ህብረተሰቡ፣ ተጠቃሚው መለየት እስካልቻለ ድረስ የሀሰተኛ መረጃ ምንጮችን መለየት፣ የሀሰተኛ መረጃ አይነቶችን መለየት እስካልቻለ ድረስ ብዙ ውጤታማ ላይሆን ይችላል እና እንዲው ህብረተሰቡ በተለይ ሶሻል ሚዲያ ላይ ኤንጌጅ የሚያደርገው ማህበረሰብ አንድን ሀሰተኛ መረጃ አንድን የተዛባ መረጃ እንዴት ይለይ? እናንተ ምንድነው ሳጀስት የምታደርጉት በተለይ ለተጠቃሚው? ማለት ሲጀመር የመጀመሪያው ነገር የመጀመሪያው ብዬም ውስጥ ነገር ሶሻል ሚዲያ ላይ የተጻፈ ነገር ሙሉ እውነት ነው ብለው ህብረተሰቡ መውሰድ የለበትም። ይሄ የመጀመሪያው ነው። በቃ በሆሊ ግሬል ኦፍ ሶሻል ሚዲያ ዩዜጅ ሶሻል ሚዲያ ላይ የተጻፈ ነገር በሙሉ እውነት አይደለም። ሚዲያ ላይ አሁን ለምሳሌ ጋዜጣም ቢሆን የሚጠራጠረው ነገር አለ። ነገር ግን እነዚህ ስታብሊሽ ያደረጉ ናቸው፣ ጋዜጠኞች የሚሰሯቸው ናቸው እና ትረስት ከፍ ያለ የማመን ነገር አለ። ቴሌቪዥንም እንደዛ፣ ሬዲዮም እንደዛ። ዊዝ ኦል ይሄ የምናየው ፕሮፓጋንዳው እንዳለ ሆኖ ማለት ነው። ነገር ግን ሶሻል ሚዲያ ላይ ጋዜጠኛ የሆነውም አክቲቪስት የሆኑም ፖለቲከኛ የሆኑም ኢንጂነር የሆነውም ሜዲካል ዶክተር ሊሆን ይችላል በየፊልዳቸው የሆነ ኢንተረስት ያላቸው ሰዎች እንዳሉ ማወቅ አለበት ህብረተሰቡ። ስለዚህ ሶሻል ሚዲያ ሊጠፈ በሙሉ እውነት አይደለም። ሌላው አንድ መረጃ ሲመጣ፣ በጣም አነጋጋሪ የሆነ ለየት ያለ መረጃ ሲመጣ፣ ህብረተሰቡ መጀመሪያ ላይ እኔ የማደርገው ልንገር፣ ይሄ ነገር እውነት ነው ብዬ ኢንተርናላይዝ አድርገ ሼር ከማድረግ በፊት እውነት ነው ብዬ ለሰው በአፌ ስብስገናኝ ከመናገሬ በፊት የመወስዳቸው የተለያዩ እርምጃዎች አሉ። ለምሳሌ መረጃው ከወጣ መረጃው ማን ያወጣው መጀመሪያ መለየት ነው። ግለሰቡ ማን ነው? ከዛ በኋላ ምን ምን አይነት ግንዛቤ ትወስዳለ። ከዚህ በፊት ይሄ ሰውዬ አቋዋለው ወይ ምን አይነት መረጃዎችን አውጥተዋል ይጠበቃል። እነዚህ ያወጣቸው መረጃዎች ታማኝ ናቸው ወይ? ከዚህ በፊት ያወጣቸው ውሸት ሆነው ተገኝተዋል ወይ? ነሱ ተገኝተዋል። ስለዚህ ለምሳሌ አንድ ሐሰተኛ መረጃ ሼር በማድረግ የሚታወቅ ግለሰብ ከሆነ ይህን ነገር አሁንም ውሸት ነው ብሎ መደምደም ሳይሆን አ ይህን ነገር በደንብ ተከንብዬ ማየት አለብኝ የሚለውን ግንዛቤ መውሰድ፣ ከዛ በኋላ በጉዳዩ ዙሪያ ሌሎች ሊታመኑ ይችላሉ የሚባሉ ምንጮች ምን ብለዋል? ለምሳሌ ጋዜጠኞች ሊሆኑ ይችላሉ፣ የሚዲያ አካላት ሊሆኑ ይችላሉ። የፌስቡክ ገጽ አላቸው፣ ድረ ገጽ አላቸው። አክቲቪስቶች ሊሆኑ ይችላሉ። ሁሉም ሰው እንግዲህ የሚያምነው፣ የሚያከብረው፣ የሚያደንቀው አክቲቪስት ሊኖር ይችላል። የመንግስት አካላት ሊሆኑ ይችላሉ። ለምሳሌ ስለ ተቃዋሚ ፓርቲዎች ለምሳሌ ተብሎ ከሆነ እነሱ ምን ብለዋል የሚለውን ነገር እነሱ ገጽ ላይ ገብቶ ማየት። እነሱ ገጽ ላይ ገብቶ ሲታይ ደግሞ ምን ጥንቃቄ መወሰድ አለበት? በትክክል ያ ገጽ ለምሳሌ ፋና ከተባለ በትክክለኛ የፋና ነው ወይ? ኤስ ቤስ ሬዲዮ ከተባለ ትክክል የእነሱ ገጽ ነው ወይ? ስለዚህ እሷን ጥንቃቄ ከማድረግ ሌሎቼክ ማድረግ ከዛ በኋላ ያ ነገር ከተባለ በጣም በርካታ ሰዎች ካሉት ለምሳሌ ፎቶ ወጥቶ ከሆነ በግል ለምሳሌ ፎቶን ለማጣራት መሞከር አሁን አንድሮይድ ስልክ ላይ አይ ኦ ኤስ የአይፎን ላይ ቢሆን የተለያዩ ለምሳሌ ምስሎችን መፈለጊያ አፕሊኬሽኖች አሉ፣ በነጻ ሰው ሊጠቀማቸው የሚችሉ ፎቶዎቹን ታስገባላቸዋለ ሰርች ስትለው ለምሳሌ ትናንትና የተከሰተ ብሎ ከነበረና የወጣ ፎቶ የድሮ ከሆነ የውሸት መሆኑ ታውቃለ ማለት ነው። ምን ማለት ነው? ድርጊቱ ተከስቶ ሊሆን ይችላል፣ ነገር ግን ትናንት እንደተባለው የተከስታለም። ስለዚህ የራስን ማጣራት በራስ ማድረግ አንድ ቦታ ላይ ከተማ ላይ ለምሳሌ የሆነ ነገር ድርጊት ተፈጽሟል ከተባለ የግላችን ማጣራት ማለት ለምሳሌ እዛ ከተማ ላይ የምናውቀው ሰው አለ ወይ እዛ ሰው ለመደወል እንደዚህ ተብሏል እውነት ነው ወይ ብሎ መጠየቅ፣ ይሄ ማለት ራሱ ሲቲዝን ሌድ ፋክት ቼኪንግ የሚባለው ማለት ነው። በግለሰቡ ማጣራት መቻል አለበት። ይህን ሁሉ ነገር ካለፈ በኋላ ነው መጨረሻ ላይ እውነት ከሆነ ሀ ነገር እውነት ነው ማለት ነው ብሎ መውሰድ የሚገባው። ስለዚህ አሁን ላይ ግን የምናየው ምንድን ነው አንድ መረጃ ሲመጣ ወዲያውኑ ዊዝን ሰከንድ ሼር ማድረግ ነው እና ይሄ በኋላ ላይ ሳስችነ ሼር ያደረግኩት ውስጥ ይመጣል። እነዛ ሼር የተደረገው መረጃ ደግሞ ችግር ሊፈጥር ይችላል። አሁን ላይ እኮ ያስተኛ መረጃዎች የተፈጠረ ያለውን ችግር ራሳቸው ፈጠሩት እንኳን ማለት ባይቻል የተፈጠሩትን ችግሮች በማባባስ በጣም ከፍተኛ አስተዋጽኦ እያደረጉን ያሉት እና ህብረተሰቡ የሰው ህይወት እስከ ማጥፋት ድረስ ሊደርስ የሚችሉ መረጃዎች፣ የሀሰት መረጃዎች የተሰራጩ መሆናቸውን ግንዛቤ ውስጥ በመውሰድ እነዚህም መረጃ ውስጥ ይቀበሉ እነዚህ አሁን ቅድም የጠቀስኩልህን ስቴፕ ባይ ስቴፕ መረጃ ውስጥ በመውሰድ መረጃዎችን በትክክል የማጥራት በግላቸው ከታይ ማድረግ ኃላፊነት አለባቸው ብዬ አስባለሁ። መልካም ኤልያስ። እንግዲህ አንተ እንደምትለው በግለሰብ ደረጃ ወይም ደግሞ በሶሻል ሚዲያ ኤንጌጅ ያደረገው ማህበረሰብ ምን ቢያደርግ ሀሰተኛ መረጃዎችን መለየት ይችላል የሚለውን አወራት። የመጨረሻ ጥያቄ የሚሆነው በሀገር ደረጃ ምን ይደረግ፣ ማን ምን ቢያደርግ ሀሰተኛ መረጃን መቀነስ ይቻላል? በሀሰተኛ መረጃ የተነሳ የሚደርሰውን ጉዳት እንዴት መቀነስ ይቻላል የሚለው እንደ መፍትሄ የሚጠቆመው ነገር ምንድን? በአጭሩ ለማስቀመጥ ትክክለኛ መረጃ፣ ወቅቱን የጠበቀ መረጃ ከመንግስት አካላት መስጠት ያለባቸው ከሆነ ከሌሎች፣ ለምሳሌ ከመንግስትም ሆነ ከመንግስት አካል ውጪ ያሉ አካላት ትክክለኛ መረጃ መስጠት አለባቸው። ምክንያቱም ያስተኛ መረጃ ወጥቶ ዝም ሲባል አ ይሄ ነገር እውነት ነው ወደሚለው ህብረተሰቡ እየሄደ ስለሆነ ማለት ነው። ከመንግስት የሚጠበቀው ትልቁ ነገር በተለይ መረጃ የመስጠት ኃላፊነት ያለባቸው አካላት መረጃ መስጠት አለባቸው። ሌላው ህብረተሰቡ ሶሻል ሚዲያን ሲጠቀም የተጻፈ በሙሉ የተነገረ በሙሉ ዩቲዩብ ላይ ወጣ በሙሉ እውነት እንዳልሆነ ግንዛቤ ወስዶ ከዛ በኋላ የራሱን ማጣራት ማድረግ ቅድም በጠቀስናቸው መልኩ ማለት ነው። ሌላው ሚዲያዎች የተወሰነውን ከስራቸው ውስጥ የተወሰነውን ክፍል ለፋክት ቼኪንግ የተጣሩ መረጃዎችን በተመለከተ ላሉ ውይይቶች እና ንግግሮች በራቸውን ክፍት ማድረግ መቻል አለባቸው። ጋዜጠኞች በግላቸው እንደገና ቅድም የጠቀስከዋለሁ እኔ ለምሳሌ መካከረው እንደዚህ አይነት ነገር ውስጥ በሳምንት አንድ ሊሆን ይችላል። አስቧል ኢትዮጵያ ውስጥ ምን ያህል ጋዜጠኛ እንዳለ እና በሳምንት አንድ ፋክት ቼክ የሚሰራ ጋዜጠኛ ቢኖር በጣም በርካታ እነዚህ ጋዜጠኞች በጣም ብዙ ተከታይ ስላላቸው በጣም በርካታ ግንዛቤ መፍጠር ይቻላል እና ጋዜጠኞች ይህም ማድረግ አለባቸው። ሌላው ይሄ ዴቨሎፕመንት ፓርትነር የምትላቸው እኛ ሀገር ብዙ ሲንቀሳቀሷል። አሁን ኬንያ፣ ደቡብ አፍሪካ፣ ናይጄሪያም እንደዚያ ይቻለው ኮትዲቯር፣ በኤምባሲዎች ውስጥ ያሉ እንደገና ደግሞ በባይላተራል ሪሌሽን ከሀገሮች ጋር ባለው ግንኙነት የሚመጡ የተለያዩ ውጭ ድርጅቶች አሉ እና ሚዲያን በማጠናከር የተለያዩ ትሬኒንጎችን በመስጠት ደረጃ በቅርቡ እንኳን ዶቼ ቬለ አካዳሚያ የሚባል አንድ አስራ አምስት የሚሆኑ ጋዜጠኞችን በፋክት ቼኪንግ ከባለፈው ሳምንት ጀምሮ ለአምስት ቀን ትሬኒንግ ሰጥቷል እና ይሄ ጥሩ ጅማሬ ነው። እና እንዴት ነው ፋክት ቼክ ማድረግ የሚቻለው የሚለውን በዌቢናር አማካኝነት፣ በቪዲዮ ኮል አማካኝነት ትሬኒንግ እየሰጡ ነበር እና እነሱም እዚህ ነገር ላይ መሳተፍ መቻል አለባቸው። አንዳንድ ቀደም እንዳልኩ የተጀመሩ ነገሮች አሉ። እሱ ኢምፖርታንት ነው። ሌላው ለሚሰሩ ስራዎች ደግሞ ኢንሴንቲቭ እንዲሆን የግል ድርጅቶች ሊሆን ይችላሉ፣ በመንግስት አካላት ሊሆን ይችላል ድጋፍ መ መስጠት ለማበረታታት ማለት ነው። እውቅና መስጠት ለሚሰራው ስራ አንዳንድ ጊዜ ገንዘብ እንኳን ባይሆን እውቅና ቢሰጥ ጥሩ ትበረታታለህ እና ጋዜጠኞችም አሁን የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር የሚባል መስርተናል። በቅርቡ አሁን የተለያዩ ሰዎችን እየሰራን ነው። ቢሯችንም ከሴፕቴምበር አንድ ጀምሮ ክፍት እናደርጋለን። እንግዲህ አንደኛ ልንሰራበት ያሰብነው ፋክት ቼኪንግ ነው እና በጣም በርካታ ጋዜጠኞች እዛ ላይ ያደረጉ ነበር ብለን እንጠብቃለን። ጋዜጠኞችም በግልም ይሁን በማህበርም እንደዚህ በቡድን በቡድን በመሆን የተለያዩ መረጃዎችን በማጥራት ለህብረተሰቡ በማድረስ ነገር ሁሉም አንድ ላይ ሊከላከል ይገባሉ እያስባለሁ ይህ ነው ሀሳቤ። ጋዜጠኛ ኤልያስ መሰረት የአሶሽዬትድ ፕሬስ የኢትዮጵያ ኮረስፖንደንት እና የኢትዮጵያ ቼክ ፕሮጀክት የሀሰተኛ መረጃ አጋላጩ ማለት ነው ባልደረባ፣ ለነበረን ቆይታ በኤስቤስ አውስትራሊያ ሬዲዮ አድማጮች ስም እጅግ አድርጌ ነው የማመሰግነው። እኔም አመሰግናለሁ ለመቅ